የፕሬዝዳንት ጊዜዋ ለአንድ ወር ብቻ ሲሆን የራሷና የአፍሪካው ቀንድ ችግሮች የሆኑ የሶማሊያና የደቡብ ሱዳን ችግሮች ላይ ትኩረት እንዲሆን የኢትዮጵያ ፍላጎት መሆኑን ኢትዮጵያ ስትገልጽ ቆይታለች። ስለ ሊቀመንበርነቷና አጠቃላይ ሁኔታውን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የኢትዮጵያ ጉዳይ ቃል አቀባይ አቶ ብሩክ መኮንን ለዶይቸ ቬለ የሚከተለው ማብራሪያ ሰጥተዋል። በምንይዘው የፈረንጆች መስከረም ወር የፈረንጆች አቆጣጠር ከሴፕቴምበር አንድ ጀምሮ መስከረም አንድ የፈረንጆች አቆጣጠር ጸጥታው ምክር ቤት ፕሬዚዳንት የወሩ ፕሬዚዳንት ትሆናለች። ጸጥታው ምክር ቤት ለሁለት ዓመታት ነው የምንቆየው። ይሄ በአገራት አልፋቤት ነው፣ በዙር ነው የሚደርሰው። እስካሁን ባለው እንግዲህ በሚቀጥለው ጥር የፈረንጆች ጃንዋሪ አንድ ጀምሮ እንደዚሁ አዳዲስ አባላት ይገባሉ እና ግን እስካሁን ባለው ደረጃ በዚህ ሁለት ዓመት ውስጥ አንድ ጊዜ ነው የምክር ቤቱ ፕሬዝዳንት የምትሆነው ኢትዮጵያ። በተባበሩ መንግስታት ድርጅት የየሀገራቱን ሰላም ለማስከበር በሚደረገው ጥረት ውስጥ ጉልህ ሚና ካላቸው አራት ሀገራት ውስጥ አንዷ ስትሆን በብዙ ሺህ የሚቆጠሩ ወታደሮቿን በአፍሪካ አሰማርታለች ይባላል። በፕሬዚዳንትነት ጊዜዋ የምክር ቤቱ ዋና ትኩረትም ምን እንደሆነ አቶ ብሩክስ ሲናገሩ ምክር ቤቱ በዋናነት በቋሚነት የሚያቸው ጉዳዮች አሉ። የሰላምና የጸጥታ ጉዳዮች ዓለም አቀፍ በአጠቃላይ በዓለም አቀፍ የሰላምና የጸጥታ ጉዳዮች ከኛ አንጻር ደግሞ የአፍሪካ ቀንድ እና የአፍሪካ ጉዳዮች በቋሚነት በምክር ቤቱ የሚታዩ ናቸው። ይሄ ቋሚ ፕሮግራም በዚህ በወር ውስጥ እንዲሁ የሚታዩ ይሆናሉ። ይህንን ከተመድ ጽፈት ቤት ጋር በመሆን እነዚህ በቋሚነት የሚታዩ በወሩ ውስጥ የትኞቹ እንደሆኑ በፕሮግራም ተይዘው ይቀርባሉ። ከዛ ጎን ለጎን በኢትዮጵያ የፕሬዚዳንትነት ወቅት ሁለት ፕሮግራሞች በዋናነት የኢትዮጵያ ፕሮግራሞች ናቸው ለማለት የሚያስችሉ ናቸው። አንደኛው የአፍሪካ ሕብረትና የተባበሩት መንግስታት ድርጅት ምክር ቤቶች የሁለቱ የጸጥታው ምክር ቤቶች የሚያደርጉት የጋራ ስብሰባ ነው። ይሄኛው ለአስራ አንደኛ ጊዜ የሚደረግ የጋራ ስብሰባ ነው። አንድ ጊዜ ኒውዮርክ፣ በሚቀጥለው ዓመት አዲስ አበባ እንደዚህ እየተቀያየረ ነው የሚደረገው። በዚህ በአሁኑ የአፍሪካ ህብረት መቀመጫ በሆነችው በአዲስ አበባ ላይ ነው የሚካሄደው እና ይህን ስብሰባ እኛ ከአፍሪካ ህብረት የጸጥታው ምክር ቤት ጋር በመሆን እኛ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የወሩ ፕሬዚዳንት ስለምንሆን ከአፍሪካ ህብረት የጸጥታው ምክር ቤት ጋር በመቀናጀት ፕሮግራሙን በጋራ ነው ያዘጋጀ ነው። ለዶይቼ ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ